ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል ከዛ በኋላ ያለፈውን አንድ ዓመት በሳምንት አንዴ ሮብሮብ ስ12 ኪሎ ሜትር ትሬኒንግ አረግ ነበርና የሰማችሁት ኤርምያስ አየለ ነው። ቀደም ባለው ዘመን ታላቁ ሩጫን በመሰሉ ስፖርታዊ መድረኮች አስተባባሪነቱ ይታወቃል። ትናንት አበበ ቢቂላን የባዶ እግር ድል ለማስታወስ ሮም ላይ የድንጋይ ንጣፍና አስፋልትን ጎዳና በባዶ እግሩ አካሏል። ተያያዥ ሀሳቦችን በምሽቱ ያጋረናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ዝዩ መራለው፣ ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ቀዳሚ መሰናዶ ከትምህርት ቤቶች የምገባ መርሃ ግብር ጋር የተያያዘ ነው። በኢትዮጵያ በመተግበር ላይ በሚገኘው የትምህርት ቤት ምገባ መርሃ ግብር ከትግራይ ውጭ ባሉ ክልሎች ከ5.3 ሚሊዮን በላይ ተማሪዎችን ለመመገብ እንደተቻለ የትምህርት ሚኒስትር ብርሃኑ ነጋ ከሰሞኑ አስታውቀዋል። ከሰሞኑ በነበረው አህጉራዊ የትምህርት ቤት ምገባ ቀን ስነስርዓት ላይ የተገኙት ፕሮፌሰር ብርሃኑ ነጋ መንግስት የትምህርት ቤት ምገባ መርሃ ግብርን በልማት ፖሊሲው ማካተቱን ተናግረዋል። የአዲስ አበባ ከተማ ከንቲባ አዳነች አበበ በበኩላቸው አስተዳደራቸው በዓመት 46 ቢሊዮን ብር በመመደብ 7000 ተማሪዎችን እየመገበ እንደሆነ ገልጸዋል። ገብረ ሚካኤል ገብረ መድህን የዚህን ጉዳይ ዝርዝር ይነግረናል። አዲስ አበባ በሚገኘው የዳግማዊ ምኒልክ የመጀመሪያ ደረጃ ትምህርት ቤት የምትማረው ኢየሩሳሌም ማህተም የምገባ ፕሮግራሙ የቤተሰቦችን ጫና እንዳቀለለ ትገልጻለች። ተማሪዎችም በተረጋጋ ሁኔታ ትምህርታቸውን መከታተል እንዲችሉ ማድረጉን ተናግራለች። በኢትዮጵያ ውስጥ የተለያየ ህይወት ደረጃ ውስጥ ያሉ ያሉ ማለትም የምግብ ልጆቻቸውን መመገብ ማልበት ማይችላሉ። ስለዚህ የእነሱን ወጪ ቢያንስ ሀምሳ ፐርሰንቱን እሸፍሯል ማለት እንችላል። ምክንያቱም አንድ ልጅ ቁርስ ይችላል፣ ምሳውን ይችላል፣ ዩኒፎርም፣ ደብተር ይህን ሁላ ወጪ በተለይ አሁን ደግሞ ኑሮ በጣም ጨምሯል፣ ወይም ደግሞ ትውዳል በሚባል ዘመን እያየና ያለ ነው እና ይህንን በዚህ ህይወት ዝቅተኛ ህይወት ውስጥ የሚገኙ እናቶች ወይም ቤተሰቦች ልጆቻቸውን ማስተማር የሚችሉ አይመስለኝም ነበር። ነገር ግን ይህ ምገባ በመኖሩ ምክንያት በከፍተኛ ሁኔታ ልጆችም የተማረ ዜጋን ማፍራት ተችላል ብዬ አምራ ነው። ይህ ፕሮግራም ከመጣ በኋላ ተማሪዎች፣ ጓደኞችች ላይ ምን ለውጥ ታስተውያለች? ምግብ ሳይመገብ ማለት የሚማር ተማሪ ለተለያዩ ነገሮች ሊጋለጥ ይችላል። ማለትም የሚታመም ነበረ ምናምን። ምግብ በማይበሉበት ሰዓት፣ ያው ሙሉ ቀን ስለምንማር አይችሉትም፣ የራቡን ስሜት። ስለዚህ የመሳት ምናምን አጋጣሚዎች ነበሩ። ነገር ግን ይህ ምገባ በመኖሩ ምክንያት በሰፊ ሁኔታ ሁሉም ተማሪ ጠግቦ በሰላም ትምህርቱ መከታተል ይችላል ማለት ነው። በዚሁ ትምህርት ቤት የምገባ ፕሮግራም ተጠቃሚ የሆነችው ሌላኛዋ ተማሪ በፍቅር ግዛቸው ምገባው ተማሪዎችን በተለያየ መልኩ መጥቀሙን ነው የምትናገረው። በጣም እናያግዘን ለእኛ ብቻ ሳይሆን አሉ በጣም ብዙ ሕፃናት ደሃዎች፣ እና በምግብ እጦት ምክንያት ከትምህርታቻቸው የሚስተጓጎሉ ትምህርታቸውን የሚያቋርጡ ምናምን እና ከትምህርታቸው ይልቅ ለምግቡ ትኩረት የሚሰጡ ነበሩ፣ እና እነሱን አሁን ይሄ የምገባ ስነስርዓት ከመጣ ጀምሮ ሁሉንም ነገር ትተው ወደ ትምህርት ትኩረት እንዲያደርጉ አግዟል ብዬ አስባለሁ። በኢትዮጵያ ተግበር ላይ የሚገኘው ብሔራዊ የትምህርት ቤት የምገባ ፕሮግራም በሚሊዮን የሚቆጠሩ ተማሪዎችን መጥቀም እንደቻለ በአፍሪካ ሕብረት አዳራሽ በተከበረው ስምንተኛው የአፍሪካ የትምህርት ቤት ምገባ ቀን ንግግር ያደረጉት ፕሮፌሰር ብርሃኑ ነጋ አስታውቀዋል። በአሁኑ ጊዜ የኢትዮጵያ መንግስትና አጋሮቹ ከ5.3 ሚሊዮን በላይ የሆኑ የቅድመ አንደኛና የአንደኛ ደረጃ ተማሪዎችን እየመገቡ ይገኛሉ። የምግብ አቅርቦቱ እየተከናወነ ያለው በየአካባቢው በሚገኙ የአርሶ አደሮች የህብረት ስራ ማህበራት ነው። ይህም ለበርካታ ሴቶችና ወጣቶች የስራ እድል ፈጥሯል። የትምህርት ቤት ምገባ ፕሮግራም የተማሪዎችን የተመጣጠነ ምግብ አቅርቦትና ጤንነት እንዲሁም የትምህርት ብቃታቸውን ትርጉም ባለው ደረጃ ያሻሽላል ያሉት ፕሮፌሰር ብርሃኑ። የኢትዮጵያ መንግስት በተለያዩ የልማት ፖሊሲዎች ውስጥ የትምህርት ቤት ምገባ ፕሮግራምን እንዳካተተ ተናግረዋል። ለዚህ ፕሮግራም ማስፈጸሚያ 85 ሚሊዮን ዶላር በጀት እንደመደበም በመድረኩ ላይ ተገልጿል። የአዲስ አበባ ከንቲባ አዳነች አቤቤ የከተማዋን የምገባ ፕሮግራም አስመልክተው ባደረጉት ንግግር በመንግስት ትምህርት ቤቶች የሚገኙ ተማሪዎችን ለመመገብ አስተዳደራቸው ትልቅ በጀት መመደቡን ገልጸው፣ ፕሮግራሙ የተማሪዎችን ደህንነት ከማረጋገጥ ባሻገር ለቤተሰብም አጋዥ እንደሆነ አመልክቷል። also reduces ለዚህ ፕሮጀክት በየአመቱ 4.6 ቢሊዮን ብር የሚመደብ ሲሆን ይህም በገንዘብ እጥረት ምክንያት ለልጆቻቸው ጤናማ ምግብ ለማቅረብ የሚቸገር ወላጆች ጫና ይቀንሳል። በአውሮፓኑ አቆጣጠር በ2019 ለሙከራ ያህል 17 17000 ተማሪዎች በመመገብ የተጀመረው ይህ ፕሮጀክት ዛሬ ላይ በከተማዋ ካሉት መደበኛ ተግባራት አንዱ ሆኖ በሁሉም የመንግስት ትምህርት ቤቶች የሚገኙ 700000 ተማሪዎች ተጠቃሚ ማድረግ ችሏል ለ160 እናቶች የስራ እድል ፈጥሯል። ፕሮግራሙ ወደ ትምህርት ገበታ የሚገቡ ተማሪዎችን በመጨመርና የሚያቋርጡትን በመቀነስ የትምህርት ተሳትፎ እንዲጨምር አድርጓል። በኢትዮጵያ ደረጃ የተጠቀሰው የትምህርት ቤት ምገባ ተጠቃሚዎች ብዛት ትግራይን እንደማያካትት በትምህርት ሚኒስቴር የምገባ ፕሮግራም ዳይሬክተር አቶ ዳዊት አዘነ ለአሜሪካ ድምፅ ተናግሯል። ዳይሬክተሩ በምገባ ፕሮግራሙ ተግባራ ላይ የሚታየው ተግዳሮት ምን እንደሆነም ገልጸዋል። መንግስት ብዙ አይነት ነገሮች አሁን ተወጥሮ ነው ያለው። በዚህ ምክንያት በጀት ወደ ተለያዩ ነገሮች ይሄዳሉ እና ለዚህ ለትምህርት ቤት ምገባ የሚመጣው የመንግስት በጀት እጅግ በጣም ውስን ነው። ስለዚህ አሁን የበጀት ጥረት ነው በከፍተኛ ደረጃ ያለብንና ደግሞም እንደዚህ ከምግብ ዋጋ ንረት ጋር ተያይዞ ከፍተኛ በጀት ይወስዳል። ራሱ የምገባ ገበያ ላይ አሁን የምግብ ዋጋ በጣም እንትን እየሆነ ስለሆነ ከፍተኛ በጀት ነው የሚወስደው፣ እና እነዚህ ናቸው በዋነኛነት እንደቻለ፣ እንጂ በአፍሪካ ሰላሳ አራት ሀገራት የትምህርት ቤት ምገባ ፕሮግራም እንዳላቸው የገለጹት የአፍሪካ ህብረት የትምህርት የሳይንስ የቴክኖሎጂ እና የፈጠራ ኮሚሽነር ፕሮፌሰር መሐመድ ቤልሆሲን በተጠናቀቀው የአውሮፓውያን ዓመት በአፍሪካ 66 ሚሊዮን ተማሪዎች የምገባ ፕሮግራሙ ተጠቃሚ መሆናቸውን ተናግረዋል። ሆኖም ለፕሮግራሙ ትግበራ ዓለም አቀፍ ድጋፍ እየቀነሰ በመምጣቱ የአፍሪካ ሀገራት 84 ከመቶ የሚሆነውን የፕሮግራሙን በጀት ከራሳቸው ሀብት ለመሸፈን መገደዳቸውን ጠቁመዋል። በአፍሪካ በትምህርት ቤት ምገባ ፕሮግራም ተጠቃሚ መሆን ከነበረባቸው ተማሪዎች ውስጥም መካተት የቻሉት 31 በመቶ ብቻ እንደሆኑ ፕሮፌሰር መሐመድ ቤልሆሲን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ኤርሚያስ አየለ ታላቁ ሩጫን የመሰሉ አበይት ስፖርታዊ መርሃ ግብሮችን በማስተባበር የሚታወቅ ኢትዮጵያዊ ነው። ስፖርቱን በማስተዋወቅ በሀገርም ሆነ በውጭ ሀገራት የተለያዩ መድረኮችን የሚያሰናዳው ኤርሚያስ በትናንትናው እለት በተደረገው የሮም ማራቶን ላይ ትኩረት የሳበ ስፖርታዊ ክንውን ፈጽሟል። ኤርሚያስ የኢትዮጵያና የአፍሪካ አትሌቲክስ ባለድል አበበ ቢቂላን የባዶ እግር ድል ለማስታወስ 42 ኪሎ ሜትሮችን በባዶ እግሩ ጨርሷል። ራሱን የጤና ሯጭ ነኝ እያለ የሚገልጸው ኤርሚያስን ውድድሩን ከጨረሰ በኋላ በስልክ መስመር አግኝተነዋል። ወደ እሱ ንሻገር። እንግዲህ ለኢትዮጵያ አትሌቲክስ መሰረት የሆነው ጠንካራው አትሌታችን አበበ ቢቂላ ነው እና የኢትዮጵያ ድል የጀመረው የተጠነሰሰው ሮም ነው እና አበበ ቢቂላን ለማስታወስ የእሱን ድል ለመዘከር ነው። ኤርሚያስን አስከትለን አርባ ሁለት ኪሎ ሜትሮችን የሚያካልለውን የሮም ማራቶን በባዶ እግር ለመጨረስ የያዘውን ህልም ለማሳካት ምን አይነት ዝግጅት ሲያደርግ እንደሰነበሰ ጠይቅነዋል። እንግዲህ ታላቁ ሩጫ መምራት ካቆምኩ በኋላ ያለፉትን ሁለት ዓመታት በባዶ እግር የሩጫ ላይ ታላቁን ሩጫ አምና አናካቸው አምና አዋሳ ደሞቾ ግማሽ ማራቶን አለ እሱንም አምናሮች አለው ከዛ በኋላ ያለፈውን አንድ አመት በሳምንት አንዴ ሮብ ሮብ አስራ ሁለት ኪሎ ሜትር ትሬኒንግ አደርግ ነበር እና የሚገርምህ መጀመሪያ አካባቢ ሲጀመር ሰነጠቅ ነበር። ሙሉ ማራቶን ሲጨርስ ትንሽ ጠርሙስ ስባሪ ገብታብኝ ነበር። ከሷ ትንሽ እንትን በስተቀር እግሬ ምንም አልደማም ሙሉን። እና ያውኔ የአዲስ አበባ ነው ተወልጅ ያደኩት በባዶ እግር አልሄድኩኝም። በባዶ እግር መሄድ እኛ አገር የተለመደ ነው በገጠር። ያው ከተማ ለኖረ ሰው አመቱን ጫማ ረሰው ጫማ ማውለቅ ይከብዳል። ግን ያው አመት ሙሉ ትሬኒንግ ስለሰራው ጥሩ እግሬ ተለማምዷል ጠንክሮ ነበር እና ለሮ ይዞኛል። ደግሞ ሌላው አንደኛ የዘንድሮ የመጀመሪያ ነው ማራቶን ሙሉ ስላሮት ልምዱም ከሰላሳ ኪሎ ሜትር በኋላ ክብደት ነበረው። ግን ያው አመቱ ሙሉ ተዘጋጅ ቻለው ሮም ግን ለመሮጥ ሶስት ወርም አልሞረትኩኝም፣ ሁለት ያህል ነው የተለማመድኩትኝ ለሱ ለማራቶን ትሬኒንግ አውጥቼ። ከእነዚህ ሁሉ ቅድመ ዝግጅቶች በኋላ ኤርሚያስ፣ በአብዛኛው በድንጋይ ንጣፍና በአስፋልት በተሸፈነው የመወዳደሪያ ጎዳና ላይ ፈታኝ ሩጫ እንዳደረገም ንግሩናል። እንግዲህ ውስጥ እያለው ነው ሞሪስ ተማበረ ምክንያቱም በጣም ፔንፉል ለለበት ትንሽ ኛው ኪሎ ሜትር ላይ የጠርሙስ ስባሪ ገብታ ነበር እና ልነቅላት በሞክር አልቻልኩኝም። ያለነቀላለች ትንሽ እንቀልሞክሬ አንግሏ ትንሽ እንደመተኛታለች እና ዝም ብዬ ቀጠልኩኝ። እስከ ሰላሳ አምስት ኪሎ ሜትር ብዙ አላመመኝም። ከሰላሳ አምስት በኋላ በጣም ትግል አለው ምክንያቱም ያው እራፍ ነው። ኮብልስቶኑ ደግሞ አንድ ያልቃል እንደገና ይመጣልና በቃ በጣም ይታገላል። እኔ በቃ የአበበን ጥንካሬ እሱ የገባበት ሰዓት እንግዲህ ከዛ በፊት አበበ ቢቂላ በዛ ፍጥነት ያሉን ወንገድ እንዴት አድርጎ በጥንካሬ እንዳሳለፉ ያሰብኩኝ በቃ ብርታት እየሆነ ነው የሄድኩት እና ኢሞሽናል ነው ቱም ሁላችንም ውስጥ የአበበ ብቂላ ታሪክ አደለም ኛ ኢትዮጵያውያን ውስጥ ጣሊያን ውስጥ ሮማ በጣም ትልቅ ለሱ ክብር አላቸው። እርሚያስ በዚህ መልኩ የስፖርቱ አለም ባለውለታዎችን መዘከር ያለውን ትርጉም አስረድቶናል። እንግዲህ ምንድን ነው አትሌቶች የተለያየ ደረጃ ላይ አሉ። ያው ማክበር ስናትን ሌላ ይማራሉ። አሁን ሁለት ነገር ነው ይሄ ነገር አንደኛው የኢትዮጵያ አትሌቲክስን መሰረት የሆነውን ታላቁን አትሌታችንን ሁለተኛ ደግሞ አንድ ነገር ከተወሰነ ማድረግ እንደሚቻል እና አትሌቶች በላይ ነው ወጣቶች ኢትዮጵያውያን በመላው ዓለም ያሉ ጥናትን ያሳያል። እርምያሳይለ በቀጣይ የቶኪዮና አቴንስ ማራቶንን ጨምሮ ከአበበ ቢቂላ ታሪክ ጋር የተገናኙ የማራቶን ውድድሮችን በተመሳሳይ በባዶ እግር ለመጨረስ አቅዷል። ከዚህም በተጨማሪ ከሰሜን አሜሪካ የኢትዮጵያ የስፖርት ፌዴሬሽን ጋር በመተባበር በጀምረው ዓመታዊው የአምስት ኪሎ ሜትር ሩጫ ውድድር ላይ የባዶ እግር ሩጫን የማካተት ህልም እንዳለውም አጋድቶናል። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ወደ ቀጣዩ ዝግጅት ስንሻገር ዶክተር በጸሎት ከበደ የሕክምና ትምህርቱን በቅርቡ ነው ያጠናቀቀው። ከልጅነቱ አንስቶ የጥበብ ፍቅር ቢኖረውም ጎበዝ ተማሪ በመሆኑ ብቻ የሕክምና ትምህርትን መርጦ ወደ ሕክምና ትምህርት ቤት እንደገባ ይናገራል። ይሁን እንጂ ከጊዜ በኋላ ትምህርቱ ሲከብድ፣ ከአንዴም ሁለቴ የውጤት መበላሸት አጋጥሞት ነበረ። ይህም ትምህርቱን ለማቋረጥ እስከ መወሰን ሊያደርሰው ችሏል። በእነዚህ በወጣት ህይወት ውስጥ ፈታኝ ባላቸው አመታትን በህክምና ትምህርት ውስጥ አላማ መፈለግን ከቤተሰብ ጋር መወያየትና ሌሎችን በወጣቶች ህይወት ውስጥ የሚገጥሙ ተግዳሮቶችን አልፎ ሊመረቅ ችሏል። ከኤደን ገረመው ጋር ያደረገው አጭር ቆይታ በመቀጠል ይቀርባል። ዶክተር በጸሎት ከበደ እባላለሁ። ሐኪም ነኝ። አሁን ለጊዜው በፕራይቬት ክሊኒክ እየሰራሁ እገኛለሁ። ዘንድሮ ነው የተመረኩት። እንግዲህ ይሄ ነው ያለው አቀራረብ። አመሰግናለሁ። እንግዲህ ቅርብ ጊዜ ደግሞ ከመመረቅህ ጎን ለጎን ወይም ደግሞ ስራ ላይ ከመሆንህ ጎን ለጎን ከተራራው ጫፍ ላይ የተሰኘ መጽሐፍ አሳትመሃል። ይሄ መጽሐፍ ይዘቱ ምንድን ነው? ተደራሽ ማድረግ የፈለግከው ስለማን ነው? እስቲ አያይዘህ ንገረኝ። ከተራራው ጫፍ ላይ የተሰኘ የመጀመሪያ የበኩር ልጅ ማለት ይችላል። ይኸው ይቀጥላል ብዬ ስለማምን የመጀመሪያ መጽሐፍ የምጽፍ ያለሁኝ ይህ መጽሐፍ እንግዲህ ውስጡ ብዙ ነገር አለው። እንድጽፍ ያነሳሳኝ ነገር አንደኛ ያለፍኩበት ጎዳና ነው። ያለፍኩበት ጎዳና ትንሽ ቻሌንጂንግ ነበረ። በሜዲካል ላይፍ በሚሄድበት ጎዳና ትንሽ ወጣ ገባዎች ነበሩ። ጉልበት ያዝ የሚያደርጉ ተስፋ የሚያስቆርጡ መንገዶችን ሄጄ ነበርና መጽሐፍ ላይ የተወሰኑትም ጥቅሻ አለው። በእርግጥ ግን አንደኛ ብዙ ሰው እንግዲህ የሕክምና ትምህርትን ይፈልገዋል። ውጤት አንትቶ ወደዛ መግባት ይፈልግ ነበር ደግሞ ውስጤ አልነበረም መጀመሪያ ላይ ና እንደ ማንም ኢትዮጵያዊ የቤተሰብ ፍላጎት አለ፣ ልጅነት አለ በጊዜው ና በእንደዛ ብዬ ከገባውኝ በኋላ ያ ነገር እንደምፈልገው ውስጤ እንደነበረው አልነበረም ለጊዜው ና ያኔም አለማደግም ልጅነትም ስለነበረ ውስጤ ትልቅ ትግል ይፈጠር ነበር እና በዛ ውስጥ ሲሄድ በጣም ብዙ ቻሌንጅ ነበረው። ተስፋ መቁረጥ ነበረው። ነገ አይታየኝ ነበር እና እነዚህም ሁሉ ጎዳናዎች በህክምና ትምህርት ውስጥ ብዙ ሰው ያልፍበታል የሚለውን ነገር አሰብኩኝ። ወጣቶችን ሳስብ ለወጣቶች መትረፍ እንዳለብኝ ሳስብ ነው ተነሳስቼ የጻፍኩት እና ሰባት ምዕራፎች ያሉት መጽሐፍ ነው ሁለቱ ምዕራፍ በተለይን ያለፍኩበትን ከባድ ጎዳና ተስፋ መቁረጥ ይጠቅሳል። የተቀረ ምዕራፍ ግን ሰዎች የሚያልፉበትን ጎዳና እንዴት ያልፉታል፣ ውድቀት የሚለውን ሀሳብ እንዴት ያዩታል የሚለውን በራሴ አንድምታ ይዤ ለመምጣት ሞክር ነው። በእርግጥ አሁን ከቅርብ ጊዜ ወዲህ የህይወት ክህሎት ዩቱቦች የተለያዩ መጽሐፎች ለኢትዮጵያ እየደረሱ ነው። አንተ ደግሞ የራስህንም መንገድ በተለይ በትምህርት ቤት ውስጥ ሊያጋጥም የሚችል በተለይም ደግሞ በሕክምና ትምህርት ቤት ውስጥ የሚታይ ነገር ነው የጻፍከው እና አንተ ተማሪ በነበርክበት ጊዜ እንደዚህ አይነት መጽሐፍ አግኝተህ ቢሆን ኖሮ እረዳዋለሁ፣ ይጠቅመኛል ብለህ ታስባለሁ ወይ? ከአንባቢያን መቼም ከታተመ ቅርብ ጊዜ ነው፣ ግን በእርግጥ ከአንባቢያን እስ የደረሰ ምላሽ ምን ይመስላል? እውነት ለመናገር ያው ምናልባት የእኔ መጽሐፍ ስለሆነ አይደለም፣ ግን ከእኔ በኋላ ያለው ትውልድ እድለኛ ነው ብዬ አምናለሁ። ምክንያቱም መጽሐፊ መግቢያ ላይ ለመጻፍ ሞክሬ ያለው እና ምንድነው ለመጻፍ የሞከርኩት የሰው ልጅ ፐርፌክት መስሎ ሙሉ መስሎ መታየት የሚፈልግበት ጊዜ ነው። ከምን ጊዜውም በላይ ደግሞ የአሁኑ ጊዜ ደግሞ ይበልጣል። ምክንያቱም ድክመቶቻችን እንዲታዩ አንፈልግም፣ ውድቀቶቻችን እንዲታዩ አንፈልግም፣ ችግሮቻችን እንዲታዩ አንፈልግም። ብዙ ሰው የወደቀበት ጎዳና ኖሮ እኔኮ በዚህ ጎዳና ወድቅ ያለው ብሎ ከማሳየት የራሱን ክብር ከመጠበቅ ሌላው ሰው በዛ ጎዳና ሲወድቅ ዝም የሚልበት ዘመን ነው እና ኩበትን ጎዳና እኔኮ በዚህ ጎዳና ወድቅ ያለው ይህ የራሴን ቻፕተር አሳልፈው የሰጡት ቀጣዩ ትውልድ በጣም እድለኛ ነው። ይህንም ማምን ነው። ምክንያቱም ይባላል አባባል ወዴት እንደምትሄድ ለማወቅ የሚመለሰውን ሰው ጠይቀው ይባላል እና አትሊስት የሚጠይቁት ሰው አላቸው። ከኔ በፊት የቀደሙ ሰዎች እንደዚህ አይነት በእጅ አግኝቼው ቢሆን ኖሮ በጣም እድለኛውን ነበር፣ ብዙ ተስፋ የቆረጥኩባቸው ምዕራፎች በመልካም ሁኔታ አልፈባቸው ነበር ብዬ አስባለሁ እና በዚህ በህክምና ትምህርት ብቻ አይደለም በተለያየ ትላልቅ ሰዎችም አውርተውኛል በስልክ በእድሜ ትልቅ የምላቸው ሰዎች አግኝተውኝ ያወሩኝ ሰዎች አሉ ደውለውልኝ ያወሩኝ እስኪገርመኝ ድረስ እና ብዙ የህይወት አንተ የጻፍከው አይመስልንም ትልቅ ሰው የጻፍ ምን አይመሰልም ብሎ የደወሉልኝ ትላልቅ ሰዎች አሉ። ብዙ ፊድባኮችን አግኝቻለሁ። በቂ ነው ብዬ አላምንም። ገና ብዙ ሰው ሪች አውት ማድረግ አለብኝ ብዬ አምናለሁ። ቅድም ስትናገር ህይወት እንዲከብድህ ካደረጉ ነገሮች አንደኛው በቤተሰብም ግፊት ለህክምና ትምህርት ያለ የሚሰጥ ክብርና ትኩረት እንዲሁም ልጅነት ነው ብለህ አንስተሃል። ና ይህንን ነገር ከዚህ ቀደም የአሜሪካ ድምጽ ያነጋገራቸው ወጣት የሕክምና ባለሙያዎቹ እንደ ችግር አንስተውት ያውቃሉ። ና እስቲ በማህበረሰብ ውስጥ ያለው ለሕክምና ትምህርት የሚሰጠው ትኩረት ና እንዲሁም ደግሞ ወጣቶች ከነፍሳቸው ጥሪ፣ ከችሎታቸው፣ ከክህሎታቸው፣ ከፍላጎታቸው ውጪ በትምህርት ጎበዝ ስለሆኑ ና ለሕክምና ትምህርት ከሚሰጠው ክብር አኳያ ወደዚያ በማዘንበላቸው የሚያጋጥማቸው ከራስ ጋር ግጭት ምን ይመስላል? ስላለፍክበት እስቲ ስለሱ ጥቂት ነገር በል። በጣም ትልቁ ግጭት እሱ ይመስለኛል። እና እኔም በጊዜው ውስጥ የነበሩ ብዙ ጩኸቶች ነበሩ። እንግዲህ ይሄ መጽሐፍ መጽሐፍ ጽፌ ወይም መጽሐፍ ሆኖ እንዲወጣ ካደረገኝ ዋናው ነገር አንደኛ ውስጤ የነበረ የአርት ፍላጎት ነው፣ ወይም ደግሞ ለጽሁፎች የነበረኝ በጣም ጥልቅ የሆነ ፍላጎት እና በተለይ ደግሞ በሜዲካል ላይፍ ላይ ትልቅ ችግርም የሆነው በጣም ብዙ ማንበቢያ ጊዜ ያስፈልጋል። እረፍት ብዙም አይኖርም። አብዛኛውን ጊዜ የምታሳልፊው ከትምህርት ጋር ነው እና በዛ ስትረስ ውስጥ ሲኮን አይሉኑ እንዴት እንደሚሆኑ ባይገባኝም ብዙ ውስጣቸው ብዙ ታለንት መውጣት ይጀምራል። የብዙ ልጆች የእኔን ብቻ አይደለም። እና ያኔ በጣም ትልቅ ቻሌንጅ ነበረ። በእኔ ዕድሜ የነበሩ ያንግ የነበሩ ልጆች በሚዲያ ሳይ፣ ብዙ መጽሐፍ ጽፈው ሳይ፣ በፎቶግራፊ በትላልቅ ቦታ ላይ ሲደርሱ፣ በሙዚቃም በተለያየ ነገር ስኬት ላይ ሲደርሱ ማስብ የነበረው እድሜን እያበላሸው እንደነበር የማይገባኝ ቦታ ሆኔ ዋጋ እየከፈልኩ እንዳለው ለእኔ ትልቅ ቻሌንጅ የነበረው ያ ነው። ለእኔም ብቻ አይደለም፣ አጠገቤ የነበሩ ብዙ አሁን ተመርቀው ዶክተር የሆኑ ጓደኞችም ጋር ትልቅ ቻሌንጅ ነበረ እና የሚመጣው ትውልድ እኛ ብሄድንበት ጎዳና መሄድ የለበትም። ከአባቴ ጋር ያደረግኩትን ንግግር አረሰውም መቼ ትልቅ የህይወት ሺፍት እንዳደርግ ነበር ያደረገኝ ና ምናልባት ለእኔ በጊዜው ትክክለኛ ድምፅ ነው ብዬ አስባለሁ። ምክንያቱም መመለሴ ሚዛን የሚደፋ ነገር ሆኖ ነው ያገኙት። አሁን ላለውበት እንደደረስኩበት ቦታ ሚዛን የሚደፋ ነገር ነው። ስኩል አሁን የአስራ ሁለተኛ ክፍል መልቀቂያ ፈተና ተፈትነው ውጤት ያልመጣላቸው ተማሪዎች ሊጠቀሙበት እንደሚችሉ ጠቅሰሃል። እና ምንድን ነው እሱ በቃ በቅድሚያ ማሰብ ያለባት አይ ቲንክ መጽሐፊ ምጄ ላይ ከነሳሽልኝ ሀሳብ የተወሰነች መስመር ልበሉ። ገጽ ሀያ አምስት ላይ እውነታው በሚል ርዕስ ያለ ጽሑፍ ላይ ነበር እና የደረሰብን መከራ ባለንበት የሚያስቀረን እኛ ላይ ብቻ እንደሆነ በመስበክ ነው። እኛ ብቻ ተለይተን ተቃላቾች እንደሆነ በመንገር ነው። በገጠመህ እክል ልብህ አዝኖ ጥግህን ይዘህ ቁጭ ብለህ ሳለህ በዚህ መንገድ እኮ የወደቅከው አንተ ብቻ ነህ ይልሃል። ኩርምት ካልክበት ስፍራ ይቀርብህና ስማኝማ ይልሃል። እንደምንም ብሎ ቀልብህን እንደሳበም ጆሮህንም እንዳገኘ ሰነፍነህ አትጠቅምም፣ ደግሞ ከመንገዱ ማብጫም አትደርስህም ይልሃል። አንተም ተሽመድምደህ ባለህበት ተጣጥፈስ ከቆየለት ድረስ የነገረህ ሁሉ እውነት ይመስልሃል። ዓለምም በአንተ የውድቀት ዜና ዙሪያ ብቻ የምትዞር ይመስልሃል። እውነት እኮ ነው፣ የወደቅክ ቀን ሁሉም ጭልም ብሎ ነው የሚታየ። ሰው ትፈራለህ መዝናናትን ትፈራለህ ህብረት ማድረግን ትሸሻለህ ለአንተ መፍትሄው ቤት ውስጥ መደበቶቻ ይመስላል ትንሽ እንኳን መስኮቴን ገርበብ አድርጌ አካባቢ ይልይ ብትል አይንህ እራሱ መርጦ የሚያይልህ ተሰብረው የቀሩትን ብቻ ነው ጆሮውን ሳይቀር የሚሰማው ድምፅ የደነበሸ ጥይት የከሸፈ ሰው ራዕይና ጽንስ ሲጨነግፍም የሚያሰማውን ብቻ ነው በተዘጋ ክፍል ውስጥ መሆን አንድ ነገር ነው እኔ ግን መውጫ በር እንኳን ከሌሉ ጉድጓድ ውስጥ ገብቻለሁ ትላለህ። ይህ ሁሉ ግን እመነኝ እምቢ ብለህ ብድግ እስክትል ድረስ ብቻ ነው። ስትነሳ ግን መንገዱን በሙሉ እየወደቁ የሚነሱ ተነስተውም፣ የሚሮጡ ሞልተውት እንዳሉ ይታይሃል። ያንን ድምፅ መስማት እንደሌለባቸው፣ ለዛ ድምፅ ዕድል መስጠት እንደሌለባቸው እንግዲህ ተደራሴ የመጀመሪያ ተደራሴ ከጊዜው መገጣጠም ጋር እነሱ ይሆናሉ ብዬ አስባለሁ እና ይህ ነው ዋና መልእክት ብዬ የማምነው በማህበራዊ ሚዲያ ድረገጽ ወይም ደግሞ በሌላ አማራጮች ከመጽሐፉ ውጪ ወጣቶችን ልታገኝ የሞከርኩበት ሁኔታ አለ ወይ በማህበራዊ ድረገጽ በእርግጥ ከተራራው ጫፍ ላይ የሚል የፌስቡክ አድሬስ አለ ያን ያህል ብዙም አክቲቭ ባይሆንም በምኖርበት ከተማ በቢሾፍት ወይም ደብረ ዘይት ከተማ ላይ መጀመሪያ ያደረግኩት ነገር ምንድን ነው ተመርቄ ስመጣ የተማርኩባቸውን ትምህርት ቤቶች ቪዚት ማድረግ ነበረ ሁለት ትምህርት ቤት ነበር የተማርኩት አቤኒዘር እና ቤዛ ቤዛ በቅርብ ይሄዳለሁ ብያለሁ አቤኒዘር ትምህርት ቤት ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ላሉ ተማሪዎች ስለሄድ አዘጋጅቼ ተሰብስበን የሴሚናር የመስጠት ፕሮግራም አካሄድ ነበር በጣም ሹስል ነበረ ትምህርት ቤቶችን ሪቻውት ለማድረግ ሞክሬያለሁ ሚዲያ ተደራሽነት በደንብ ስላላገኘ ሊሆን ይችላልና እንቀጣይ እሱ ነው። ዶክተር በጸሎት በጣም ነው የማመሰግነው ስለነበረን ቆይታ። እኔም እጅግ አድርጌ አመሰግናለሁ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። አድማጮቻችን እና ተመልካቾቻችን፣ በመቀጠል ደግሞ የሳምንቱን አበይት ስፖርታዊ ዜናዎች የምንሰማበት ሰዓት ነው። ኬኔዲ አባተ ይቀጥላል። እሁድ መጋቢት 10 ከተደረጉ የማራቶን ውድድሮች መካከል አንዱ በሆነው በደቡብ ኮሪያ የሴውል ማራቶን ኢትዮጵያውያን አትሌቶች ከአንደኛ እስከ አምስተኛ ያለውን ደረጃ በመያዝ አጠናቀዋል። በዓለም አትሌቲክስ የፕላቲኒየም ደረጃ ያለውን ይህን ውድድር አትሌት አምደወርቅ ዋልልኝ ሁለት ሰዓት ከ05 ደቂቃ ከ27 ሰከንድ በማጠናቀቅ ድል ሲያደርግ ሽፈራው ታምሩና ሀፍቱ ተክሉ ደግሞ በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። በፈረንሳይ ሊል በተካሄደ የአምስት ኪሎ ሜትር ውድድር ደግሞ አትሌት ዮሚፍ ቀጀልቻ አሸንፏል። አትሌቱ ውድድሩን 12 ደቂቃ ከ50 ሰከንድ ያጠናቀቀ ሲሆን ባለፈው አመት የሀገሩ ልጅ በሪሁ አረጋዊ በ12 ደቂቃ ከ49 ሰከንድ ከያዘው የርቀቱ ክብረ ወሰን ሰዓት በ1 ሰከንድ ብቻ ነው የዘገየው። በትናንቱ የ5 ኪሎ ሜትር ውድድር ሌላው ኢትዮጵያዊ አትሌት ጥላውን በቀለ ሶስተኛ ሲወጣ፣ ኬንያዊው ሬይኖልድ ኪፕሮሪ ሁለተኛ ወጥቷል። በዛው በሊል በተካሄደ የግማሽ ማራቶን ውድድር ደግሞ ኢትዮጵያዊው ገመቹ ዲዳ አንደኛ በመውጣት ሲያሸንፍ ኬንያዊው ኤማኑኤል ኪፕሮፕ ሁለተኛ ወጥቷል። በአሜሪካ ሎስ አንጀለስ በተካሄደ የማራቶን ውድድር ደግሞ በወንዶች አትሌት ጀማል ይመር በአንደኝነት ሲያጠናቅቅ፣ ሌላኛው ኢትዮጵያዊ አትሌት የማነ ጸጋዬ ሁለተኛው ሆኖ ጨርሷል። ኬንያዊው ኪፕኮች ሶስተኛ የወጣ አትሌት ነው። በሴቶች ምድብ ደግሞ ከአንደኛ እስከ ሶስተኛ የወጡት ኬንያውያን አትሌቶች ናቸው። ጣሊያን ቻይናና ታይዋንን ጨምሮ በሌሎች አንዳንድ አገራትም በተካሄዱ ውድድሮች ኢትዮጵያውያን አትሌቶች በርካታ ድሎችን I'm going የኢትዮጵያ ብሔራዊ ቡድን ትላንት ከሩዋንዳቸው ጋር የአቋም መፈተሻ ጨዋታ አድርጎ አንድ ለዜሮ በሆነ ውጤት አሸንፏል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተከናወነው በዚህ ጨዋታ የዋሊያዎቹ አማካይ ከነአን ማርክነህ በ83ኛው ደቂቃ ላይ ለቡድኑ ብቸኛዋን የማሸነፊያ ግብ አስቆጥሯል። ጨዋታው የተዘጋጀው ዋሊያዎቹ ከጊኒ ጋር ላለባቸው የአፍሪካ ዋንጫ ማጣሪያ ጨዋታ አቋማቸውን እንዲፈትሹ ለማድረግ መሆኑን የኢትዮጵያ እግር ኳስ ፌዴሬሽን ገልጿል። ፕሬዝደንት ኢሳያስ ጅራን ጨምሮ በርካታ የእግር ኳስ ቤተሰቦች ጨዋታውን በስታዲየሙ ተገኝተው ተከታትለዋል። በኮት ዲቮር አስተናጋጅነት ለሚካሄደው 34ኛው የአፍሪካ ዋንጫ ኢትዮጵያ ከጊኒ ጋር የፊታችን መጋቢት 15ና 18 በሞሮኮ ራባት የማጣሪያ ጨዋታዋን ታደርጋለች። ለዚህ ጨዋታ የኢትዮጵያ ብሔራዊ ቡድን ከነገ በስቲያ ወደ ሞሮኮ እንደሚያቀና ታውቋል። ለአፍሪካ ዋንጫ የሚያልፉ ሀገራትን ለመለየት ለሚደረገው የማጣሪያ ጨዋታ ኢትዮጵያ በምድብ አራት ከግብጽ ማላ ና ጊኒ ጋር መደልደሏ ይታወቃል። በተጠባቂው የኤል ክላሲኮ ፍልሚያ ባርሴሎና ሲያሸንፍ፣ በእንግሊዝ ፕሪምየር ሊግ ደግሞ አርሰናል መሪነቱን ያሰፋበትን ውጤት አስመዝግቧል። ትናንት ምሽት የምንጊዜም ተቀናቃኙን ሪያል ማድሪድን በኑካምፕ ያስተናገደው ባርሴሎና የኤል ክላሲኮ ግጥሚያውን ሁለት ለአንድ በሆነ ውጤት አሸንፏል። ጨዋታው በተጀመረ በዘጠነኛው ደቂቃ ላይ የባርሳው ተከላካይ ሮናልድ አራዮው በራሱ መረብ ላይ ባስቆጠራት ግብ ጎብኚዎቹ መሪ መሆን ቢችሉም እረፍት ከመውጣታቸው በፊት አርባ አምስተኛው ደቂቃ ላይ ሰርጂ ሮ ሮቤርቶ ባለሜዳዎቹን አቻ አድርጓል። ጨዋታው አንድ እኩል በሆነ የአቻ ውጤት እስከ መጨረሻዎቹ ደቂቃዎች ቢዘልቅም የማታ ማታ ባርሳ የማሸነፊያዋን ግብ ዘጠና ሁለተኛው ደቂቃ ላይ በኬሴ አማካኝነት ማስቆጠር ችሏል። ባርሳ ጨዋታውን ሁለት ለአንድ በሆነ ውጤት ማሸነፉን ተከትሎ የላሊጋ መሪነቱን ወደ አስራ ሁለት ነጥብ ከፍ አድርጓል። በእንግሊዝ ፕሪምየር ሊግ ደግሞ አርሰናል ክሪስታል ፓላስን አራት ለአንድ በሆነ ውጤት በማሸነፍ ለዋንጫው የሚያደርገውን ግስጋሴ ቀጥሏል። ውጤቱን ተከ ቀጥሎ አርሰናል በ28 ጨዋታዎች 69 ነጥቦችን በመሰብሰብ በ8 ነጥብ ልዩነት ሊጉን ሲመራ አንድ ተስተካካይ ጨዋታ ያለው ማንቸስተር ሲቲ በ61 ነጥብ ይከተላል። በጣሊያን ሴሪያ ደግሞ ናፖሊን የሚያስቆመው አልተገኘም። ትናንት ቶሪኖን 4 ለ0 ያሸነፈው ናፖሊ ሊጉን በ19 ነጥብ ሰፊ ልዩነት እየመራ ነው። በፈረንሳይ ሊግ አንድ መሪው ፓሪስ ሴን ጀርሜን በሬኔስ 2 ለ0 በመሸነፍ ከሚያዚያ 2021 ወዲህ በሜዳው የመጀመሪያ ሽንፈቱን አስተናግዷል። ሆኖም ፒኤስጂ ከተከታዩ ማርሴ በሰባት ነጥብ በልጦ ሊጉን ይመራል በጀርመን ቡንደስሊጋ ደግሞ ባየር ሙኒክ በባየር ሌቨርኩሰን ሁለት ለአንድ ተሸንፎ የመሪነቱን ስፍራ ለቦሩሲያ ዶርትሙንድ አስረክቧል። አርቢ ላይፕዚሽን ሁለት ለ ለአንድ የረታው ዶርትሙንድ ቡንደስሊጋውን ከ25ኛ ሳምንት ጨዋታዎች በኋላ በአንድ ነጥብ ልዩነት በመምራት ላይ ይገኛል በመጨረሻም የሜዳ ቴኒስ ካርሎስ አልካራዝ በኢንዲያን ዌልስ ፍጻሜ ዳኒል ሜድቬዴቭን በማሸነፍ ወደ ዓለም ቁጥር አንድ ደረጃው ተመልሷል። የ19 ዓመቱ ስፔናዊ ድንቅ የሜዳ ቴኒስ ተጫዋች አልካራዝ ሩሲያዊውን የዓለም ቁጥር ስድስት ሜድቬዴቭን 6 ለ3 እና 6 ለ2 በሆነ ውጤት አሸንፎ የወቅቱን የዓለም ቁጥር አንድ የሜዳ ቴኒስ ተጫዋች የኖቫክ ጆኮቪችን ስፍራ ነጥቆ በደረጃ ሰንጥ ረዥዋናት ላይ ተቀምጧል። ዋንጫውን በማንሳቴና ወደ ቁጥር አንድ ደረጃ በመመለስ በጣም ደስተኛ ነኝ ሲል አልካራዝ ከድሉ በኋላ በሰጠው አስተያየት መናገሩን ከቴኒስ ባለሙያዎች ማህበር ድረገጽ ያገኘነው መረጃ ያመለክታል። ሰርቢያዊው ጆኮቪች የኮቪድ-19 ክትባት ባለመውሰዱ ምክንያት ወደ ዩናይትድ ስቴትስ መግባት ባለመቻሉ በካሊፎርኒያ ከተካሄደው የኢንዲያን ዌልስ ውድድር ውጭ ለመሆን ተገዷል። በሴቶች ዘርፍ በተካሄደው ውድድር ደግሞ የካዛኪስታኗ ኤሌና ራይባኪና የቤላሩሷን አሪና ሳባሌንካን በፍጻሜው አሸንፋ የዋንጫው ባለቤት ሆናለች ነበረች። በዛሬ ስፖርት መሰናዷችን የመረጥናቸው መረጃዎች እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታም ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። የነገሰው ይበለን። መልካም ምሽት።